You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። እንቁጣጣሽን በርሃ መስከረም ለሚያከብሩ ሁሉ የሞቀ ሰላምታይን አቀርባለሁ። ይህ ልዩ ወቅት ኢትዮጵያ ዘመን መቁጠሪያ የሚንጸባረቅበት ቤተሰቦች ተሰባስበው በጋራ ቅርስና ባህላቸውን የሚያከብሩበት ልዩ በዓል ነው። እንዲሁም በኅብረት አሰናስሎ ያያያዘን የጋርዮሽ እሴታችን የሆነው የአውስትራሊያን የበለጸገ መድብለ ባህላዊ ድርና ማግን ልብ ማሰኛ ነው። የአውስትሬልያ ቃል ኪዳን የሆነው ሁላችንም በሐሴት የምንመላበት ልዩ ጥቅምና ኃላፊነት በእምነትና ባህላዊ የመደብ ጀርባ ያልተገደበ አንዳችን አንዳችንን የምንቀበልበትና የምናከብርበት ለዚህም ነው ከመላው ዓለም ሰዎች ወደ አውስትራሊያ ዘልቀው አገሬ ብለው የሚጠሯትና በምድር ላይ በጣሙን ሰላማዊና ስሙም መድብለ ባህላዊ አገራት መካከል አንዷ ለመሆን የበቃ ነው። የኢትዮጵያውያን አውስትራሊያውያን ማኅበረሰብ ለዝንቅ ኅብረተሰባችን ስኬት እንዲሁም አገራችን ከኢትዮጵያ ለምትጋራው ወዳጅነት ላበረከቱት አስተዋጽኦ ዕውቅናን ይቸራለሁ። አዲሱን ዓመት ለማክበር በጋራ ስትሰባሰቡ በተስፋና በአዲስ መንፈስ እንድትመሉ ከቤተሰብና ማኅበረሰባችሁም ጋር በመልካም ወዳጅነት እንደምትደሰቱ ተስፋ አደርጋለሁ። ስኮት ሞሪሰን፣ የአውስትራሊያ ጠቅላይ ሚኒስትር። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.